ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ 22 2013 ዓመተ ምህረት ዝግጅታችን ጀመረ። Countries in Africa will and should engage with a broad array of partners, whether it's it's China or, or France, uh, Turkey or Brazil, the United States. Ya Afrika ha garoč btalej ka China, weim ka Francay, ka Turk, weim ka Brazil, weim ka United States <laughs> na keli ločim gar tbe berli masarutui člalu. Ma masarutem malle bačo. Tazvaj Madar Gogan ya Afrika ha garoč ina Afrika we an mahabarasa voč. እንደዚያ ያሉ ትብብሮችን ሲመሰርቱ አይኖቻቸውን በስፋት እንዲከፍቱ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ የጀመሩትን የድረገጽ ላይ ታሪካዊ ጉዞ ቀጥለዋል። በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሯቅ ከተማ የህወሓት ታጣቂ ቡድኖች በሰነዘሩት ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሶብኛል ሲል የወረዳው አስተዳዳሪ ገለጹ። በኦሮሚያ ክልል ጂማ ዞን ሊሙ ኮሳ ወረዳ በሁለት ቀበሌዎች ላይ ታጣቂዎች ባደረሱት ጥቃት ሰላማዊ ዜጎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናገሩ። የኢትዮጵያ ሰብዓዊ መብት ኮሚሽን የመንግስት የጸጥታ ኃይል ወደ አካባቢው ገብቶ በማረጋጋት ላይ ነው ብሏል። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን የሰአቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ! እንደምን አመሻችሁ አድማጮች። ዜናውን የማሰማችው ቆንጅ ይታየ ነኝ። ደሴን ጨምሮ በደቡብ ወሎ የተለያዩ ወረዳዎች የሚኖሩ ምርጫ አስፈጻሚዎች ስራ በማቆማቸው በመራጮች ምዝገባ ላይ ተጽዕኖ ማሳደሩን ተፎካካሪ የፖለቲካ ፓርቲዎች አስታውቀዋል። ምርጫ አስፈጻሚዎቹ ስራቸውን ያቆሙት መከፈል የሚገባቸው ክፍያ ስላልተከፈላቸው ነው ተብሏል። በክፍያ ምክንያት ምርጫ አስፈጻሚዎች ስራ ስለማቆማቸው የደረሰው መረጃ እንደሌለው የገለጸው ብሔራዊ ምርጫ ቦርድ ቁጥራቸው በርካታ የሆኑትን ምርጫ አስፈጻሚዎች በጥንቃቄ ክፍያቸውን ለመፈጸም ሲባል ግን መዘግየቶች እንዳሉ አምኗል። በዚህም ላይ በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞን እንዲሁም በቤንሻንጉል ካማሼ አካባቢዎች በተቀሰቀሱ ግጭቶች 600 ሺህ የሚደርሱ ሰዎች መፈናቀላቸውን የኢትዮጵያ እንባ ጠባቂ ተቋም አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩ እናቀርባለን። ኤርትራ ላይ የሚካሄደው የስም ማጥፋት ዘመቻ ያለማቋረጥ ቀጥሏል ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናገሩ። አሁን ደግሞ የኤርትራ ወታደሮች በኢትዮጵያ የትግራይ ክልል የምግብ እርዳታ እንዳይደርስ እያደረጉና እርዳታውን እየዘረፉ ናቸው የሚል ማንነታቸው ያልተገለጸ፣ ተአማኒ ያልሆኑ ምንጮችን የጠቀሰ የፈጠራ ውንጀላ በአዣንስ ፍራንስ ፕሬስ በኩል ወጥቷል ብለዋል። አዣንስ ፍራንስ ፕሬስ በትናንት ዘገባው ያገኘኋቸው በተሰባበረ እንግሊዝኛ የተጻፉ የመንግስት ሰነዶች የኤርትራ ወታደሮች ጦርነት በተካሄደበት የትግራይ ክልል የምግብ እርዳታ እንዳይገባ እያደረጉ ዝርፊያም እየፈጸሙ መሆናቸውን ይጠቁማሉ የሚል ዘገባ አውጥቷል። አያይዞም የኤኤፍፒ ዘገባው አገኘሁት ያለው ሰነድ ኤርትራውያን ወታደሮች ትግራይ ውስጥ በሚገኙ ለተረጂዎች የምግብ እደላ የሚሰጡ ጣቢያዎች መታየት ጀምረዋል። ተረጂዎቹ እየፈሩ ከእደላ ጣቢያዎቹ ሸሽተው ሮጠው ከሄዱ በኋላ ወታደሮቹ የምግብ አቅርቦቱን ይዘርፋሉ የሚል መሆኑን የዜና አውታሩ ዘግቧል። አያይዞም የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ትናንት በሰጡኝ ቃል ህዝቡ ስለ መንገዶቹና ስለ ምግብ ዕድላው ቅሬታውን እያሰማ ነው፣ ባለስልጣኖቻችን በጉዳዩ ዙሪያ ምርመራ እያካሄዱ ናቸው ብለውኛል ሲል ኤኤፍፒ ጠቅሷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባወጡት ጽሁፍ ከኢትዮጵያ ጋር የከበደ የድንበር ጦርነት በተካሄደበት ወቅት የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ዲሬክተር በአስመራና በአዲስ አበባ መካከል በመመላለስ በወቅቱ በነበረው ከባድ ቀውስ ኢትዮጵያ በጅቡቲ በኩል ከምታስገባው አቅርቦት በተጨማሪ በአሰብ ወደብ በኩል እንድታስገባ የኤርትራን ፈቃድና ይሁንታ ጠይቀው ኤርትራ ወዲያውኑ በይፋ ይሁንታዋን ሰጥታ ጋዜጣዊ መግለጫ አውጥተን ነበር ብለዋል። ይሁን እንጂ የህወሀት መንግስት ለኤርትራ የበጎ አድራጎት እጅ ፈቃደኛ ሳይሆን በመቅረቱ እቅዱ ሳይሳካ ቀርቷል ሲሉም አክለዋል። በዚያውም ህወሀት የምግብ አቅርቦቱን ረዘም ባለ መንገድ ለማስገባት የበለጠ ክፍያ እንዲከፈል እያደረገ ጥቅም አግኝቶበታል ሲሉ አስከትለዋል። አያይዘውም የኤርትራ ማስታወቂያ ሚኒስትር ይህንን ወደ ኋላ ሄደን የምናነሳው ኤርትራ ሰብአዊ እርዳታን በሚመለከት ያላትን መርህ የያዘ የማያወላውል አቋም ለማሳየት ነው ካሉ በኋላ አስገራሚው ጉዳይ የዜና ማሰራጫዎች የፈጠራ ውንጀላዎችን ጥቂት እንኳን የማጣራት ስራ ሳይሰሩበት ለምን እንደሚያዘዋውሩ ነው ብለዋል። ሙሉ ምላሽ ትናንት የሰጠን ቢሆንም ኤኤፍፒ ከፊሉን ቀንጭቦ አቅርቧል ያሉት አቶ የማነ ገብረመስቀል አሁን ደግሞ አልጀዚራ ይህንኑ ወሬ ለወጥ ባለመልክ ይዞ በመቅረብ የሰብል ወቅት ከመስከረም እስከ ህዳር ያለው ጊዜ መሆኑ የታወቀ ሆኖ ሳለ የኤርትራ ወታደሮች ሰብል ማቃጠል ይዘዋል የሚል ዘገባ ሊያወጣ መሆኑን ሰምቻለሁ ብለዋል። የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ የስልጣን ዘመናቸውን በሁለት ዓመታት ለማራዘም የነበራቸውን እቅድ እንደተውት ተሰምቷል። ስልጣናቸውን የማራዘም እቅዳቸው ከተሰማ በኋላ ተቃውሞ የደረሰባቸው ፕሬዚደንቱ አዲስ ምርጫ ይከናወን በሚሉ ሀሳቦች ዙሪያ ለመምከር አፋጣኝ ውይይት እንዲደረግም ጥሪ ማቅረባቸው ታውቋል ። ሀብታሙ ስዩም ዝርዝሩን ይዟል። የሶማሊያው ፕሬዚደንት ሞሐመድ አብዱላሂ መሐመድ የሰልጣን ዘመናቸውን በሁለት ዓመታት ለማራዘም ያደረጉትን ሙከራ መግታታቸው ታውቋል በመዲናዋ ሞጋዲሹ የተከሰቱ ግጭቶችና የተቃውሞ ሰልፎችን ተከትሎ ላየሉት ሀገራዊና ዓለም አቀፋዊ ጫናዎች ፕሬዚደንቱ እጅ ሰጥተዋል ዛሬ ረቡዕ ማለዳ በቴሌቪዥን በተላለፈ መግለጫ ፕሬዚደንቱ የምርጫ ሥነ ሥርዓትን በተመለከተ ፊርማቸውን ካኖሩት አካላት ጋር አፋጣኝ ውይይት ለማድረግ ጥሪ አቅርበዋል አን። እንደ አውሮፓውያን አቆጣጠር በመስከረም 17 2020 የተደረሰውን ስምምነትና የባይዶዋ ቴክኒካል ኮሚቴ ምክር ሐሳቦችን ከማክበር በተጨማሪ የሶማሊያ ፌዴራላዊ መንግስት መነጋገር፣ አማካይ ስምምነት ላይ መድረስ፣ መደራደርና ወደ ውይይት መመለስ የሚያዋጣው አማራጭ መሆኑን ሁልጊዜም ያምናል ነው ያሉት ፕሬዚደንቱ። የፕሬዚደንቱ የስልጣን ዘመን ያለቀው ባለፈው ህዳር ወር ላይ ነበረ ይሁንና በእቅዷ መሰረት ሀገሪቱ ምርጫ ማካሄድ አልቻለችም በዚህ ወር መጀመሪያ ላይ የታችኛው የሀገሪቱ ምክር ቤት የፕሬዚደንት ሙሐመድን የአራት ዓመታት የስልጣን ዘመን በሁለት ዓመታት ለማራዘም ድምፅ ሰጥቷል የህዝብ ተወካዮች ምክር ቤት የኋላ የኋላ የፖለቲካ ውጥንቅጥ የፈጠረውን ውሳኔ ውድቅ አድርጎታል አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ ማታ ለተወካዮች ምክር ቤትና የመወሰኛ ምክር ቤት የጋራ ጉባኤ ንግግር ያደርጋሉ። ፕሬዝደንቱ በንግግራቸው ከሌሎች ሀገሮች ጋር በመስራት የሚከተሉትን ፖሊሲ ግቦችና በዓለም አቀፍ መድረኮች የሚወስዱትን የመሪነት ሚና አስመልክተው ያብራራሉ ተብሎ ይጠበቃል። ቀደም ብሎ የዋይት ሀውስ ቃል አቀባይ ጄን ሳኪ በሰጡት ቃል ባይደን የውጭ ፖሊሲን በተመለከተ በሚያደርጉት ንግግር አሜሪካ በዓለም ላይ የነበራትን ስፍራ እንደገና እንድትይዝ ማድረግ ላይ ያተኩራሉ፣ የሀገራችንን እሴቶች ምንነትም ያብራራሉ ብለዋል። ቻይናን ጨምሮ በተለያዩ የውጭ ፖሊሲ ቅድሚያ ትኩረቶች ዙሪያ ማብራሪያ እንደሚሰጡ ቃል አቀባይ ጄን ሳኪ አስረድተዋል። የባይደን አስተዳደር ከሌሎች የአሜሪካ አጋሮች ጋር አብሮ ለመስራት እየተንቀሳቀሰ ሲሆን፣ በቅርቡም ከአፍጋኒስታን አሜሪካውያን ወታደሮችን የማስወጣቱን ሂደት ከሌሎች የሰሜን አትላንቲክ ቃል ኪዳን ድርጅት አጋሮች ጋር አቀናጅቶታል። ይህም የቀደሙት ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስን ጥቅም ማስቀደም በሚል ለአራት ዓመታት ከተከተሉት ፖሊሲ የተለየ መሆኑን አብራርተዋል። አስተዳደሩን ከተረከቡ የመጀመሪያውን 100 ቀናት ያሳለፉት ፕሬዝደንት ባይደን የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ በዚህ ታሪካዊ ወቅት ስላሉት ፈተናዎችና ዕድሎች ራዮን በተመለከተ ይምጡና ንግግር ያደርጉልን ብለው እንደጋበዟቸው ጄን ሳኪ አስታውሰዋል። ፕሬዚደንት ባይደን በዛሬ ማታው ንግግራቸው አብይ ትኩረት ሰጥተው የሚያስረዱት የፖሊሲ መርሃ ግብራቸው ለትምህርትና ለሕጻናት እንክብካቤ የሚውል መዋዕለ ነዋይ መመደብን የሚመለከተው የሀገር ውስጥ ፖሊሲያቸው እንደሚሆን የዋይት ሀውሷ ቃል አቀባይ አመልክተዋል። የኮቪድ-19 ወረርሽኝ እጅግ የበረታባት ህንድ በበሽታው ምክንያት የሞቱ ሰዎች ቁጥር ከ200 ሺህ ማለፉ ተሰማ። ዛሬ ብቻ 3293 ሰዎች ሕይወታቸው አልፈዋል። በቀኑ የተመዘገበው ለቫይረሱ የተጋለጠው ሕዝብ ቁጥርም 36960 ሲሆን አጠቃላዩ ከ18 ሚሊዮን እንዳለፈ ነው የተገለጸው። ከአቅም በላይ የሆነበት የህንድ የጤና ስርዓት ወደ መፈራረሱ የተቃረበ ሲሆን ሆስፒታሎች ተጨናንቀዋል። የባቡር ፉርጎዎችን ወደ ህሙማን ለይቶ ማቆያ እየቀየሩ መሆናቸውም እየተሰማ ነው። የኦክስጅን እጥረቱም እንደከፋ ነው። መናፈሻዎችና የመኪና ማቆሚያዎች ሌሊትና ቀን ያለማቋረጥ የአስከሬን ማቃጠያ ሆነዋል። ዓለም አቀፉ ማህበረሰብ ለህንድ እጅግ አጣዳፊ የሆኑ የህክምና አቅርቦቶችን እየላከ ነው። የጆንስ ሆፕኪንስ ዩኒቨርሲቲ መረጃ በሚያሳየው መሰረት በአሁኑ ጊዜ በዓለም ዙሪያ የኮሮና ቫይረስ ተያያዦች ቁጥር 148.7 ሚሊዮን የገባ ሲሆን በበሽታው የተነሳ ህይወታቸውን ያጡት 3.1 ሚሊዮን አሻቅቧል። በዩናይትድ ስቴትስ በቫይረሱ መያዛቸው የተረጋገጠው 32.1 ሚሊዮን ሲደርሱ ለህልፈት የተዳረጉት ደግሞ 573381 ገብተዋል። በሁለቱም ከፍተኛውን አሃዝ እንደያዘች ነው። በሌላ የኮቪድ-19 ዜና ብሪታንያ ውስጥ የተከናወነ አንድ ጥናት ቅድመ ውጤት እንዳሳየው በሁለት ጊዜ ከሚወሰደው የኮቪድ ክትባት የመጀመሪያውን የተከተበ ሰው ቫይረሱን ወደ ሌላ የማስተላለፉ አደጋ በግማሽ እንደሚቀንስ ተገለጸ። የኢንግላንድ የሕዝብ ጤና ተቋም ተመራማሪዎች ባደረጉት ክትትል የፋይዘሩን ወይም የአስትራዜኔካውን ክትባት የመጀመሪያውን ከወሰዱ ከሶስት ሳምንት ባነሰ ጊዜ ለቫይረሱ የተጋለጡ ሰዎች አብረዋቸው ወደሚኖሩ ሌሎች ሰዎች ቫይረሱን የማስተላለፍ እድላቸው ከ39 እስከ 49 በመቶ ያነሰ ሆኖ አግኝተውታል። የብሪታንያ የጤና ሚኒስትር ማት ሃንኮክ በሰጡት ቃል ይህ ጥናት የሚያሳየን ከዚህ ዓለም አቀፍ ወረርሽኝ የምንገላገልበት ከሁሉም ተመራጩ መንገድ ክትባቱን መውሰዱ መሆኑን ነው ብለዋል። ምክንያቱም ራሳችንን ከቫይረሱ እንጠብቃለን፣ ሳናውቀው ወደ ሌላ የቤተሰባችን አባል እንዳናስተላልፍም ይረዳናል ብለዋል። የፋይዘር ኩባንያ ዋና ስራ አስፈጻሚ አልበርት ቦርላ ትናንት በሰጡት መግለጫ ለኮቪድ-19 ህሙማን የሚውል የሚዋጥ መድኃኒት እስከዚህ የአውሮፓ 2021 ዓ ም መጨረሻ በሚኖረው ጊዜ ዝግጁ እንደሚሆን ተናገሩ። የዩናይትድ ስቴትሱ የመድኃኒት ኩባንያ ዋና ስራ አስፈጻሚው እንዳሉት መድኃኒቱ ለህሙማኑ ህመሙ እንደጀመራቸው የሚሰጥ ሲሆን በሽታው ጸንቶ ሆስፒታል መግባት ደረጃ እንዳያደርሳቸው የሚከላከል እንደሚሆን ነው ያብራሩት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ ሚያዚያ 20 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥ ቦታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ረስንለፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ የጀመሩትን ታሪካዊ ጉዞ ቀጥለዋል። እንደ እውነቱ ከሆነ ካሉበት ቦታም አልተንቀሳቀሱም። ብሊንከን የመጀመሪያውን የአፍሪካ ጉዟቸውን ያደረጉት በድረ ገጽ አማካኝነት ሲሆን ስድስት ሁነቶችን እና ስብሰባዎች ላይ በአህጉሪቱ ከፍተኛ ተሰሚነት ያላቸውን እንደ ኬንያ ና ናይጄሪያ ያሉት ሀገራት መሪዎችን አነጋግረዋል። የቪኦኤ ዘጋቢ አኒታ ፖል ከጆሀንስ በርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ዓለም አቀፍ የሰብአዊ መብቶችን በመልካም አስተዳደሮች አማካይነት ማስከበር የአሜሪካ የውጭ ጉዳይ ፖሊሲ መሰረት ነው። በትናንቱ ማክሰኞ የመክፈቻ ንግግራቸው ብሊንከን የአሜሪካ መንግስት ምሩቃን ለሆኑ የአፍሪካ ወጣቶች ተነሳሽነት አመራር አባላት አበክረው የተናገሩት በእነዚህ ጉዳዮች ዙሪያ ነበር። ይሁን እንጂ እሳቸው አስር ጥያቄዎችን ከቶኒ ጋር ብለው የሰየሙት የሀሳብ ልውውጥ በድረገጽ የተወሰነ ውይይት ቢሆንም ወጣቶቹን ከጥያቄ አላገዳቸውም። አፍሪካውያኑ ወጣቶች አዲሱን ከፍተኛ የአሜሪካ ዲፕሎማት በአየር ንብረት ለውጥ እንዲሁም አፍሪካ ላይ የተስፋፋች ስላለችው ቻይና ጀምሮ በርካታ ጥያቄዎችን አቅርበውላቸዋል። ብሊንከን በጥቅሉ የሰጡት መልስ ይህን ይመስል ነበር ፒስ ኤንድ ሴኪዩሪቲ ከአጋሮቻችን ጋር በአፍሪካ ሰላምና ደህንነትን ለማስፈን በቁርጠኛነት እንሰራለን። አንዳንድ ጊዜ በአጭር ጊዜ ውስጥ የምናደርገው በደህንነት ትብብርና በሰብአዊ መብቶች ጥበቃ ዙሪያ በምናደርጋቸው ዲፕሎማሲያዊ ጥረቶች ላይ ያተኮረ ይሆናል። የመጨረሻው ግባችንና እኛ ማድረግ በጣም የምንፈልገው አገሮች የዲሞክራሲ ተቋሞቻቸውን ሊያጠናክሩ በሚችሉባቸው ሁኔታዎች ላይ መርዳት፣ ለሰዎች የተሻለ ህይወት እንዲመጣ የኢኮኖሚ እድገት እንዲኖር ማድረግ ነው። በመሰረቱ ማድረግ የምንፈልገው ይህንን ነው። በድረ ገጽ ላይ የተካሄደው የርቀት ጉብኝት ማለት ብሊንከን በዋሽንግተን ዲሲ ከሚገኘው ቢሮአቸው ሆነው የጊዜ ገደብ ሳያግዳቸው በርቀት እንዲጓዙ አስችሏቸዋል። ከስብሰባው በኋላ ከያሊ የቀድሞ ተመራቂ ወጣቶች ጋር ያደረጉትን ውይይት አጠናቀው ያመሩት ወደ ናይጄሪያ ነበር። እዚያ ከናይጄሪያ ፕሬዝደንትና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከዘጠና ደቂቃዎች በኋላም ወደ ኬንያ በማምራት በተመሳሳይ ከአገሪቱ ፕሬዝደንት እና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከሁለቱም አገሮች ባለስልጣናት ጋር የኮቪድ-19 ወረርሽኝን ለማስወገድ ስለሚደረገውም ጥረት ተነጋግረዋል። በውይይታቸው መካከልም ትልቁ መነጋገሪያ ጉዳይ ስለሆነው እና ወደ አፍሪካ በመገስገስ ላይ ስለምትገኘው የዩናይትድ ስቴትስ ትልቋ ባላንጣና ተቀናቃኝ ስለሆነችው ቻይናም ጉዳይ ከማንሳት ብሊንከን ወደኋላ አላሉም። ስ ቻይና፣ ፍራንስ፣ ቱርኪ፣ ብራዚል የአፍሪካ ሀገሮች በተለያዩ ዘርፎች ከቻይና ወይም ከፈረንሳይ ከቱርክ፣ ወይም ከብራዚል ወይም ከዩናይትድ ስቴትስ እና ከሌሎችም ጋር ትብብር ሊመሰርቱ ይችላሉ፣ መመስረትም አለባቸው። ተስፋ የማደርገው ግን የአፍሪካ ሀገሮችና አፍሪካውያን ማህበረሰቦች እንደዚያ ያሉ ትብብሮችን ሲመሰርቱ አይኖቻቸውን በስፋት እንዲከፍቱ ነው። እውነት ነው፣ ቻይና ዓለም አቀፍ ተፎካካሪ መሆኗ ጥሩ ነገር ነው። ፍትሐዊ በሆነና አግባብነት ባለው መንገድ ከሆነ የሚደገፍ ነው። እንደምናየው ከሆነ ግን አስተዳደርን በሚመለከት እኛ ያለን አመለካከት የተለየ ነው። በንግዱም ያለን አቀራረብና አመለካከት የተለየ ነው። በደህንነትና በሌሎች መሠረታዊ ነገሮች ላይ ያለን አቋም እንዲሁ ሲሆን፣ በእነዚህ ጉዳዮች ላይ አንዳንዴ የሚኖረን ትብብር የተለየ ነው። በዚህ ጉብኝታቸው በአጭር ጊዜ ውስጥ በማደግ ላይ በምትገኘው አፍሪካ በርካታ አገሮችን በማካለል ብሊንከን ከሳቸው በፊት የነበሩት የውጭ ጉዳይ ሚኒስትሮችን በሙሉ ቀድመዋል። በቀድሞ ፕሬዝደንት ዶናልድ ትራምፕ አስተዳደር የነበሩት ሁለት የውጭ ጉዳይ ሚኒስትሮች አፍሪካን የጎበኙት እያንዳንዳቸው አንድ ጊዜ ብቻ ነበር። የብሊንከን ረዳቶች ይህ ጉብኝት የመጨረሻው አለመሆኑን ይናገራሉ። የወረርሽኙ ሁኔታ አስተማማኝ ሲሆንም እንደገና በአካል ተገኝተው አህጉሪቱን እንደሚጎበኙም ጨምረው ገልጸዋል። ብሊንከንም ሁሉንም ነገር ደህንነቱ በተጠበቀ ሁኔታ ማድረግ እንደሚፈልጉ ገልጸው የወጣቱን የዓለም ህብረተሰብ ክፍል ድምፅ ማድመጥ እንደሚፈልጉ ተናግረዋል። ስ young voices, fresh perspectives new እጅግ አስፈላጊ የሆነው ዋናው ነገር አዳዲስ ድምፆችን የወጣቶችን አዳዲስ አመለካከትና ሀሳቦችን መስማት ይኖርብናል። በሀሳብ ላይ ማንም የበላይነትና ጠቅላይነት የለውም። ጥሩ ሀሳቦች ሁልጊዜ ተመራጭ ናቸው። እነዚህን ሀሳቦች ወደ ሀሳብ ገበያ እስካፈለቃቸኋቸው ድረስ የሀሳብ ገበያውን ያጥለቀልቁታል። ወደ እድገት የሚያመራንም እርሱ ይመስለኛል። አፍሪካ ሆይ አሉ ብሊንከን። ዩናይትድ ስቴትስ እያደመጠችሽ ነው። ዘጋቢዎቻችንን እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ፣ ክራር እና ጋሌ ከሚሴ ቀበሌዎች ታጣቂዎች ባደረሱት ድንገተኛ ጥቃት ወደ ሰላሳ የሚጠጉ የአካባቢው ነዋሪዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ ብሔርን መሰረት አድርገው ባደረሱት ጥቃት ከጠፋ የሰው ሕይወት በተጨማሪ የበርካታ ነዋሪዎች ቤት መቃጠሉንም ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታህ በጅማ ዞን ሊሙኮሳ ወረዳ በሰላማዊ ዜጎች ላይ ጥቃት መድረሱን ከተጎጂዎች ማረጋገጣቸውን ገልጸው ወደ አካባቢው የፌዴራል ፖሊስ ገብቶ ማረጋጋቱን ተናግረዋል። የክልሉን እና የጅማ ዞን ባለስልጣናትን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ሀብታሙ ስዩም ዝርዝሩን ያስደምጠናል። በኦሮሚያ ክልል በጅማ ዞን ሌሞኮሳ ወረዳ ከሚገኙ ሰሞነኛ ድንገቴ የታጣቂዎች ጥቃትን ካስተናገዱ ቀበሌዎች በአንዱ ነዋሪ መሆናቸውን የነገሩን ስማቸው በምስጢር እንዲያዝ የጠየቁን ግለሰብ ዓርብ ሚያዝያ 15 2013 ዓ.ም በቀበሌያቸው ውስጥ ደረሰ ያሉትን እንዲያስረዳሉ በአስራ አምስት ማታ አስራ አንድ ሰዓት ተኩል ላይ ዝናብ ዘንቦ ካ እነሱ በዝናብ ነው ሬንኮት ለብሰው ነው የመጡት። ሆነ ከርቀት ማዶና ማዶ ይታያል። ከዛ በኋላ ነው ያው ዝናቡ ዳፕ ካለ በኋላ ነው ተኩስ የጀመሩት። የወንድማቸውን ሚስት ጨምሮ ሴቶችና ሕጻናት ሳይቀሩ በታጣቂዎች በጭካኔ መገደላቸውን እንደሚያውቁ የሚናገሩት ግለሰብ የደረሰውን ጉዳት እንዲህ ገልጹታል። የሞተው ሰው የተቀበረው ወደ ሀያ ስድስት ነው። ቆሰሉ ደግሞ አራት አሁን ሆስፒታል ላይ ይገኛሉ ንብረት ያው እንግዲህ ገጠር ንብረት እንደተቆለፈ ነው መሆኑ ነው። ቤት የተቃጠለ ወደ ሀያ አምስት ቤት ነው የተቃጠለ። ሌሎች ነዋሪ በእለቱ የደረሰው ጉዳት ከፍ ያለ መሆኑን ይናገራሉ። ቀጭ ከሚባል ቀበሌ ገበሬ ማህበር ውስጥ ማለት ነው አምሳ ሶስት ሰዎች ተገለዋል። ከሀያ በላይ ሰው ቆስለዋሉ። ወደ ሳሳ ቤት በቤንዚን እያከፈከፉ ወድመዋል እንስሳዎች ቢያንስ ደግሞ ከሁለት መቶ በላይ እንስሳት ቤት ውስጥ ተቃጥሎ ወድሟል። እሳቸው ጥቃቱን የሚፈጽሙት መንግሥት ኦነግ ሸኔ እያለ የሚጠራቸው ታጣቂዎች እንደሆኑ እንደሚያምኑ ተናግረዋል። ከጥቃቱ በኋላ የእሳቸውን ቤተሰቦች ጨምሮ በርካቶች እንደተፈናቀሉም አስረድተዋል። ሙሉ ቤተሰቦቻችን ተፈናቅለው ነው ያሉት። እዛ ቢያንስ እንደ ጋሌ ቡሳሴ ቀበሌ ገበሬ ማህበር ከሁለት ሺህ በላይ ተፈናቅሏል። የሚቀጥለው ቀበሌ ውስጥ አንድ ሰውም የለም። አስከሬኖች እስካሁን አልተቀበሩም። እዛ ቦታ ላይ ያለቁት በይበልጥ የኛ ቤተሰቦች ናቸው። ብሄር ተኮር ነው። ቦታው ላይ ተሽሎሉቀን ሄደን ስናይ ያልተቀበረ አስከሬን ሁሉ አለ። ቤት ውስጥ ያገኙትን ብቻ ነው እያነሱ የቀበሩት እጫካ ስሮት ደማስክሮት ይወደቃል። አልተቀበረም። ያው ሁሉ ጎርፍ ሁሉ ደልሎበት ነው ያለ። ጉንፋን ጉንዳን ሁሉ ወሎ ወሮት ነው ያለ አስክሬኑ። በአካባቢው ተወልደው ማደጋቸውን የሚናገሩት ሌላ ስማቸው እንዳይጠቀስ የነገሩን ሶስተኛ ግለሰብ በበኩላቸው ታጣቂዎች ስፍራውን መቆጣጠር የጀመሩት ቀደም ባሉት ሳምንታት እንደነበረ ተናግረዋል። ታጣቂዎች የገቡት አንድ ወርካ ቀን ምናምን ይሆናቸዋል። ልክ እነሱ እንደገቡ ሰርድ የምትባል ከተማ አካባቢ ልዩ ኃይል ነበረ። እነሱ እንደለታቸ ገብቶ ወጣ ለቀቆላቸው እና ልዩ ኃይል ወጣ፣ እነሱ ገቡ፣ ከአንቶን አቃጠሉ። ከዛ በኋላ ለአንዴር ምናምን የራሳቸው ቀበሌዎችን አቃጠሉ። ምኒሻ እየገደሉ መሳሪያ ተቀበሉ ና ተቆጣጠሩ። ከዛ በኋላ መከላከያ ገባ ተባለ። ህዝቡን ተመለሰ ከአስራ አምስት ቀን በፊት ማለት ነው። ይሄ አሁን የተፈጠረው አርብ ለት ነው። አስራ አንድ ተኩል አካባቢ ኮሳ ወረዳ የሚባለው ጋሉ ኮሚሽን የሚባል አካባቢ ነው። እዚ አካባቢ ላይ አስራ አንድ ሰዓት ተኩል ገብተው ንጹሃንን መግደል ነው የጀመሩት። ያገኙትን ሴቶችና አብዛኛው የተገደሉት ህጻናት ሴቶችና አረጋውያን ናቸው። ወጣቶች እየሮጡ አመለጡ። ከዛ በኋላ አስራ አንድ ተኩል ተጠረው ልዩ መከላከያ በቅርብ ርቀት አለ። ያን ኪሎ ሜትር ሰባት ኪሎ ሜትር ርቀት በላይ አይርቅም፣ ግን እንደዚያም ሆኖ አርባ አልደረሰም። እሑድ ማታ ላይ የተገደሩት ታጣቂዎቹ የከፈቱት ጥቃት ማንነትን መሰረት ያደረገ ነው ያሉት የመጀመሪያው ነዋሪ፣ ይህንን ለማለት ያበቃቸውን ምክንያትም እንዲህ ያስረዳሉ። በሰራተኞች እንደ አጋጣሚ ነበረው አንድ ባለ ሀብት ነበረ። እዚ ኦሮምኛ የሚያወራ አሉ። እነሱ አልተመቱም። ኦሮምኛ ሲያወራ አማርኛ የሚያወራውን ብቻ ነው የተመታ። የጸጥታ ኃይሎች ሁኔታውን ለማረጋጋት ተገቢውን እርምጃ ለመውሰዳቸውን የሚጠቅሱት ነዋሪ የሁኔታዎችን አዝማሚያ በማየት ለሚመለከታቸው አካላት ማሳወቃቸውን ተናግረዋል። እነሱ የፈጥሩበት ቦታ ላይ እኛ ለወረዳው ጸጥታ ዘርፍና ለወረዳው አስተዳደፍ እንደውል ቶሎ አይልክልንም፣ በቃ ቶሎ ሰዎች አይልክልንም። ሌላ ቦታ ነው እየላከልን ያለው ሌላ ቦታ ነው። ቀጥታ እንትን ችግሩን ከፈጸሙበት ፈጽመው ከበት ቦታ ላይ ነው ቀጥታ አካላቶች እየደረሱ ቀጥታ አካላቶች ደግሞ ምንድን ነው ለምንድን ነው ገብታችሁ ማትዙልን ማትዋጉልን፣ እኛ ንጹዋን ገበሬ ነን፣ አርፈን ምን በላለን ለምንድን ነው ስንላቸው እኛ እዚህ ቦታ ላይ ጥቃት ተፈጥሯል ብለን ጥቆም አልተደረገልንም ይላሉ የኢትዮጵያ ሰባዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታህ ኮሚሽኑ ጥቃቱን በተመለከተ መረጃ እንደደረሰው ተገቢውን የመንግስት አትኩሮት አግኝቶ በአካባቢው መረጋጋት እንዲሰፍን በፌስቡክ ገጻቸው ላይ አውጥተውት እንደነበረ ገልጸው ጥቃቱ በደረሰበት አካባቢ ከሚገኙ የተጎጂ ቤተሰብ አባላት በስልክ ባሰባሰቡት መረጃ ጉዳት መድረሱን ማወቃቸውን ተናግረዋል ከተጎጂ ቤተሰቦች ያገኘነው መረጃ የሚያሳየው ለመለየት ያደረግ የተቃጥበ ታጠቁ ኃይሎች መፈጸሙን ነው የሚያመላክቱት። ምን ኃይል ሰው ተገደለ የምለው ነገር ላይ ስቲል ያሳሩ ነገሮች አሉ። የታጠቁ ኃይሎች ገብተው አካባቢው ላይ ጥቃት እንደፈጸሙ ነው፣ ሁለቱ በተጠቀሱ ከበሌዎች ውስጥ ማለት ነው። ከወረዳውም ሆነ ከሌሎች የመንግስት ባለስልጣናት ዝርዝር መረጃ ለማግኘት ያደረጉት ጥረት እንዳልተሳካ ገልጸዋል። ግን የተረጋገጠ ነገር ምንድን ነው? ጥቃቱ መፈጸሙን እና ሰዎች መገደላቸውን ነው። በተለይ ቁጥሩን በሚመለከት ይህ የሚጠሩ ቁጥሮች አሉ። ነገር ግን ምንም የተረጋገጠ ነገር የለም። ከተለያዩ አካላት ማለት ነው የተጠሩ ቁጥሮች አሉ። ይህን ነው የሚባል ነገር አለ። ነገር ግን በተለይም እኛ መረጃውን ባወጣንበት ጊዜ ትንሽ ፔንሽን ስለነበር እየጠጥታ እና የአካባቢ እያፈራጸ አካላትን ጥቃቱን ለማስቆም እና ተጎጆችንትን ለማስረግ ርብርብ ላይ ስለነበሩ መረጃ ልሰጡን አልቻሉም በዛ ጃ ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ስፍራው ሄደው ማረጋጋታቸውን ኮሚሽኑ ማረጋገጡን አቶ ኢማድ ለባልደረባችን ጽዮን ግርማ ገልጸዋል። ሥርዓቱ እንደተፈጸመ መንግስት የጸጥታ ኃይሎችን በአስቸኳይ ወደ ቦታው መላኩን ነው መረጃዎች ያሉን። የፌዴራል እና የክልል የጸጥታ ኃይሎች በአስቸኳይ ወደ ቦታው እንደተላኩ እና አካባቢውን ማረጋጋት እንደተቻለ መረጃዎች አሉን። ተጨማሪ ጥቃቶችም እንዳይፈጸሙ መቻሉን ነው ያገኘናቸው መረጃዎች የሚያመላክቱት። ማለት አካባቢው ወደ ተሻለ መረጋጋት እንደተመለሰ እና ጥቃቱ እንደቆመ ነው። ሰው ከልል ከል ይህናይል ሰው በዚህ ሆስፒታል እየታከመ ነው የምናየው መረጃ በአይኖርኝም ባለው አጠቃላይ ሁኔታ ምናልባት ጉዳት የደረሰባቸው ሰዎች ድጋፍ እያገኙ እንደሆነ ነው ምንገምተው። ጥቃቱን አድርሰዋል በሚል በነዋሪዎች የተከሰሰውን የኢትዮጵያ መንግስት ኦነግሸኔ ስል የሚጠራውን ራሱን የኦሮሞ ነጻነት ጦር በሚል ሰየመውን ኃይል አመራሮች ለማግኘት ያደረግነው ጥረት አልተሳካልንም። የጦሩ የምዕራብ ቀጠና መሪ የሆኑት ጃል መሮ ኩምሳ ድሪባ ከዚህ ቀደም ከጣቢያችን ጋር ባደረጉት ቆይታ የጦር ኃይላቸው ሰላማዊ ሰዎች ላይ ጥቃት ያደርሳል የሚሉ ክሶችን ማስተባበላቸው ይታወሳል። ስለ ሁኔታው ለማወቅ ማስብ የጅማ ዞን አስተዳዳሪ አቶ አብዱልሐኪም ሙሉ፣ የጸጥታ ቢሮ ኃላፊ አቶ ሳዶ ሙሳ እንዲሁም የህዝብ ግንኙነት ዳይሬክተር የሆኑትን አቶ ሙሉጌታ ዘለቀን ለማግኘት በተመሳሳይ ያደረግነው ጥረት አልሳካም። የክልሉ የጸጥታ ጉዳይ ይመለከታቸዋል የተባሉ ባለስልጣናትንና ቃል አቀባዩን አቶ ጌታቸው ባልቻን እንዲሁ ለማግኘት ያደረግነው ጥረት ለአሁኑ አልሰመረም። ጥረታችን ይቀጥላል፤ መልሳቸው እንዳገኘን እናስደምጣለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ወደ ተከታዩ ዘገባ እንለፍ። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ እንዲሁም በቤንሻንጉል ካማሺ አካባቢዎች በተቀሰቀሱ ግጭቶች ስድስት መቶ ሺህ የሚደርሱ ሰዎች መፈናቀላቸውን የኢትዮጵያ እንባ ጠባቂ ተቋም አስታወቀ። መስፍን አራጌ ዘገባ አለው። የኢትዮጵያ አምባ ጠባቂ ተቃዋሚ ዋና አምባ ጠባቂ ዶክተር እንዳለ ኃይሌ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት ካለፈው መጋቢት አስር ጀምሮ የታጠቁ ኃይሎች በሰነዘሩት ጥቃት ከሰሜን ሸዋ እና ኦሮሞ ብሔረሰብ አስተዳደር ዞኖች በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል። በሁለቱም ዞኖች በሚገኙ አምስት መጠለያ ጣቢያዎች ከ ሶስት መቶ ሰላሳ ሺህ ህዝብ በላይ ተጠልሎ እንደሚገኝ ነው ዶክተር እንዳለ ያስታወቁት። በሰሜን ሸዋ ዞን በሶስት መጠለያዎች ነው አሁን የሚገኙት። ከዚህ በፊት አራት መጠለያዎች ነበሩ ሁለት መቶ ሀምሳ ሶስት ሺህ በላይ የተፈናቀሉ ዜጎች አሉ በኦሮሞ ብሔረሰብ ዞን ሁለት መጠለያ ጣቢያዎች አሉ እነዚህ ጋር ሰባ ስምንት ሺ ሰባት መቶ ሀምሳ ስምንት ተፈናቃዮች አሉ ችግሩ በተመሳሳይ ቤኒሻንጉል ጉሙዝ ላይም እንደተከሰተ ተናግረዋል አሁን ባለው ሁኔታ በቤኒሻንጉል ጉሙዝም ያው ካማሼ ዞን አካባቢ እንደዚሁ በተመሳሳይ ግጭት እየተካሄደ ነው እና እዛም ክልል ላይ ወደ ሁለት መቶ ሶስት ሺ ሁለት መቶ ዘጠኝ ተፈናቃዮች አሉ በፌዴራል መንግስት በክልል መንግስቱ በ ዓለም አቀፍ ቀይ መስቀል በአካባቢ ባለሀብቶችና ህብረተሰብ ድጋፍ እየተደረገላቸው ነው። ይሄ ድጋፍ እንግዲህ የዕለት ድጋፍ ነው። ለህፃናትና ለሴቶች አልሚ ምግብንም ያካተተ ነው። እዚህ ድጋፉ አካባቢ ላይ ያለው ችግር የተደራሽነት ችግር አለ። አጣየ አካባቢ ና እንደዚህ ካራቆሬ አካባቢ ላይ እየደረሰ አይደለም። መድረስ ያልቻለው ለምን ይሆን? እዛ እንግዲህ መንገዱ ዝግ ነበረ ለተወሰነ ጊዜ ና በዛ ምክንያት ነው የሚመስለኝ። አሁን የዞን አስተዳደሩ ይህን ሁኔታ እያመቻቸ እንደሆነ መረጃ አለ። ሌላው ያው እጥረት ሁሉም አካባቢ ላይ በኦሮሚያም በሰሜን ሸዋም ዞን የተከሰተ ችግር ነው። የእርሰውም ተቋም ተፈናቃዮች ወዳሉበት አካባቢ ሄዶ ግምገማ አድርጎ ነበር። አዎ ሰብአዊ ይዞታቸው እንዴት ይመስላል? ያው አጠቃላይ እንግዲህ አንድ ሰው ከቤቱ ሲፈናቀል ሀብት ንብረቱን በተወሰነ ደቂቃ ሲያጣ የሚደርስበት ስነ ልቦናዊ እና ሌሎች ማህበራዊ ጫናዎች ይኖራሉ እና ይሄ ያው የሚገመት ጉዳይ ነው። ምን ያህል ሰው ሞተ፣ ምን ያህል አካል ጉዳት ደርሱባቸዋል የሚለውን ነገር እኛ ተቋማችን የሚከተለው አሰራር እዛ ቦታው ላይ ሄደን ነው መረጃ ማሰባሰብ ያለብን። ነገር ግን በጥቅል ከሁሉም አካባቢ ከተፈናቃዮች ባገኘነው መረጃ ከመቶ በላይ እንደሆኑ ነው የሚገመተው ነገር ግን በቀጣይ በአካል ሄደን ጉዳዩን እናጣራን። የሚሆነው በተለይ አሁን የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞን ይመስለኛል መግለጫው መቶ በላይ የሚለው እነዚህ ዞኖቹ ገለልተኛ በሆነ መንገድ መረጃ ሰጥተዋቸው ይሆን? አይ፣ ዞና አስተዳደሮችን አንጠይቅም። ምክንያቱም ያው ከእነሱ መረጃ አንወስድም። እኛ ሞር የምንወስደው ከተጎጂ የህብረተሰብ ክፍል። የአሜሪካ ድምጽ ሬዲዮ ችግሩ ከተከሰተ በኋላ በተደጋጋሚ በሰጠው የዜና ሽፋን ላይ ከሰሜን ሸዋ ዞንም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮቹ ስለሞቱት ቁጥር ምርመራ እያደረጉ መሆናቸውን ከመግለጽ ባለ ባለፈ፣ ትክክለኛ ቁጥሩን መስጠት አለመቻላቸውን ጠቅሰን መዘገባችን ይታወሳል። ተፈናቃዮቹ ያሉበትን ወቅታዊውንም ሆነ ወደፊት የሚያጋጥማቸውን ችግር የሚባጅ ሰብአዊ ቀውሱንም የሚቀንስ ተግባራት እንዲከናወኑ እንባ ጠባቂ ተቋሙ ጥሪ አስተላልፈዋል። አንደኛ በቀጣይ ክረምት ወር እንደመሆኑ መጠን ህዙ ሊቸገር ይችላል። ስለዚህ የመጠለያ ጉዳይ ሊታሰብበት ይገባል። ሁለተኛ ተፈናቃዮች ውስጥ አርሶ አደሮችም የተካተቱበት ስለሆነ የእርሻ ወቅት ነው አሁን። ስለዚህ እነዚህም ወደ እርሻ ሊመለሱ የሚችሉበት ሁኔታ መፈጠር መቻል አለበት። ይሄ ካልሆነ ደብል ቅጣት ነው የሚሆነው ስለዚህ ይሄ ሊታሰብበት ይገባል። መጠለያ ላይ ያለው በዘላቂነት መቋቋም አለበት፣ ከስጋት ነፃ መውጣት አለበት ነው የሚል የሁሉም የህዝብ ጥያቄ ነው፣ የእኛም ጥያቄ ነው። ስለዚህ በዘላቂነት መንግስት ሊያቋቁማቸው ይገባል። ከዛ በተረፈ የአካባቢ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሰላም ሚኒስተር በሁለቱ ህዝብ መካከል ማለት የህዝብ ግጭት ነው የሚል ግምገማ የለንም ነገር ግን አሁን ባለው ሁኔታ ሁለቱም ጋር የመሻከር ይታያል። ስለዚህ እዚህ መካከል ላይ እነዚህ አካላት ገብተው ሰላም ሊያሰፍኑ የሚችሉበት ሁኔታ ቢፈጠሩ፣ ሌላው መንግስት የዜጎችን ሰላምና ደህንነት የመጠበቅ ግዴታም አለበት፣ ኃላፊነትም አለበት። ስለዚህ አሁን ባለው የክልል አስተሳሰብ ወተን የፖሊስ ኃይል ሀገሪቱ ውስጥ ያለው አሁን ካለው የመከላከያ ኃይል ቁጥር ይበልጣል በክልልም በፌዴራል መንግስትም። ስለዚህ ያለንን የጸጥታ ኃይል አጠናከንና አቀናይተን ችግር ያለባቸው አካባቢዎች በቀጣይም የምርጫ ስራ እንደመሆኑ መጠን ለጸጥታ ተሰጥቶ ሊሰራበት ይገባል የሚል ሀሳብ አለን። ጥቃቶቹ በኢትዮጵያ ሽብር አዋጅ የተካተቱትን መስፈሪያዎች የሚያሟሉ ናቸው የሚሉት ዶክተሩ፣ ህጉን በመተግበር ጸጥታውን የማረጋገጥ ኃላፊነት ከመንግስት እንደሚጠበቅ ነው የጠቆሙት። እዚያም እዚህም እየተከሰቱ ያሉ ግጭቶች፣ የህዝብ መፈናቀል፣ የህዝብ ሞት ያልታቀደ ወይንም እዚህ እየተፈቀደ እየተከናወነ ያለ ነው የሚል ግምገማ የለንም። ስለዚህ ይሄ ጉዳይ ምናልባት በተደራጀ ሀይል እየተፈጸመ ሊሆን ስለሚችል የሽብር ወንጀልን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር አስራ አንድ ሰባ ስድስት ሁለት ሺህ አስራ ሁለት መሻሽሎ የወጣ አዋጅ አለ እና አንድ ድርጊት ሽብር ነው ሽብር አይደለም የሚለውን ነገር እዛ ጋር በግልጽ አስቀምጧል። ስለዚህ አሁን ያሉት ሁኔታዎች ሲታዩ ከሽብር ድርጅት ጋር ተመሳሳይነት ያሉትና እንዲያውም እዛ ላይ የተቀመጡትን ሁሉንም መመዘኛችን የሚያሟላ ስለሆነ ይህንንም አዋጅ መንግስት አይቶ ተግባራዊ ሊያደርስ የሚችልበት ሁኔታ ቢፈጠር የሚል ሀሳብ አለ። በአጠቃላይ የህግ በላይነት በዚች ሀገር መከበር መቻል አለበት። ይህንን የማስከበር ደግሞ የመንግስትና የመንግስት ተልዕኮ ብቻ ነው። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ከቀናት በፊት ባስነበበው ዘገባው በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች መጋቢት ወር ላይ በተቀሰቀሰ ግጭት ከሶስት መቶ በላይ መሞታቸውን ሰላሳና ሀምሳ ሺህ የሚሆኑ ተፈናቅለው ነበር ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከአዲስ አበባ። ወደ ተከታዩ ከምርጫ ጋር ወደ ተያያዘው ዘገባችን እንለፍ። ደሴን ጨምሮ በደቡብ ወሎ የተለያዩ ወረዳዎች የሚኖሩ ምርጫ አስፈጻሚዎች ስራ በማቋረጣቸው በመራጮች ምዝገባ ላይ ተጽዕኖ ማሳደሩን ተፎካካሪ ፖለቲካ ፓርቲዎች አስታወቁ። ምርጫ አስፈጻሚዎቹ ስራቸውን ያቋረጡት መከፈል የሚገባቸው ክፍያ ስላልተከፈላቸው ነው ተብሏል። በክፍያ ምክንያት ምርጫ አስፈጻሚዎቹ ስራ ስለማቆማቸው የደረሰው መረጃ እንደሌለ የገለጸው ብሔራዊ ምርጫ ቦርድ ቁጥራቸው በርካታ የሆኑትን ምርጫ አስፈጻሚዎች በጥንቃቄ ክፍያ ለመፈጸም ሲባል ግን መዘግየቶች እንዳሉ አምኗል። መስፍን አራጌ ስርስራለው በደሴ ከተማ የሚወዳደሩ የተፎካካሪ ፓርቲዎች ጋር መድረክ ሰብሳቢ መንግስቷ አመንዴ ለአሜሪካ ድምጽ ሬዲዮ እንደገለጹት ከዚህ ቀደም የመራጮች ምዝገባ በተለያዩ ምክንያቶች ከ15 ቀናት በላይ ዘግይቶ ከጀመረ በኋላ አሁን ደግሞ የምርጫ አስፈጻሚዎች ስራ በማቆማቸው ምዝገባው ከተቋረጠ ሶስት ቀናት አልፈውታል። ከዚህ ቀደም አስራ አምስት ቀን ተጓሎብናል በመደበኛ ምዝገባው አሁንም እንደገና አዲስ የተሰጠው የአስራ አምስት ቀን አሁን ዛሬ ሶስትም አራተኛ ቀን ያሁን ተጓደለብን ሙሉ በሙሉ ነው የተዘጋው በቃ አሁን ህዝባችን ወጥቶ አልተመዘገበም ይሄ ምዝገባ ከተቋረጠ መራጩ ህዝብ የምርጫ ካርድ ካልያዘ የምርጫው ዕለት ሊፈጠር የሚችለውን ውስንነትና አንድም የህዝብ መብት መጋፋት ነው ምርጫ ካርዱን ወስዶ የሚፈልገውን ድምፁን ለመስጠት ዝግጁ ሆኖ እንዲመጣ የማድረግ ውስንነቶች እና የተቀዛቀዘ ሁኔታ መፍጠር በከፍተኛ ደረጃ ተጽዕኖ ፈጥሮብናል ብለን እንገምታለን። ችግሩ እንዲፈታ ለሚመለከታቸው አካላት ማሳወቃቸውን ነው ሰብሳቢው የሚናገሩት። በጽሑፍም በቃልም ይህን አድሬስ አድርገን አመልክተናል አመልክተናል። አሁንም ቢሆን የተሰጠንን ተጨማሪ ጊዜ እድል፣ ህብረተሰቡ ወጥቶ እንዲመዘገብ፣ ልጆቹም ችግራቸው ተቀርፎላቸው ወደ ምድብ ስራቸው ተመልሰው፣ የህብረተሰቡ ካርዱን የማያዝ መብት ተሟልቶ እንዲሰራ ይገባል የሚል እምነት አለም። ለኢትዮጵያ ምርጫ ቦርድ በርስ ለተፎካካሪ ፓርቲዎች ደግሞ በግልባጭ ምርጫ አስፈጻሚዎች በጻፉት ደብዳቤ አራት መቶ የሚደርሱ ደሴ ከተማ ምርጫ አስፈጻሚዎች በአርባ ሰባት ቀን የስራ ውላቸው መሰረት በሁለት ዙር መከፈል የሚገባቸውን ክፍያ ሳያገኙ ሶስት ዙር መድረሱን ገልጸው ገልጸዋል። ምርጫው እንዳይስተጓጎል ያለምንም ክፍያ ስራቸውን ሲሰሩ መቆየታቸውን ዘርዝረው ቅሬታቸውን በአቅራቢያቸው ላለው የሚመለከተው አካል ቢያቀርቡም ምላሽ እንዳልተሰጣቸው ጠቅሰዋል። ክፍያ ካልተፈጸመላቸው ስራ ገበታቸው ላይ ለመገኘት እንደሚቸገሩ አሳስበዋል በማመልከቻቸው ላይ። የደሴ ምርጫ ጣቢያ አስተባባሪን በስልክ ባገኛቸውም በተነሱት አስተያየቶች ዙሪያ ምላሻቸውን ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ከ125 ሺህ በላይ መራጮች ይሳተፉበታል በተባለውና ገዢውን ፓርቲ ጨምሮ ከ11 በ ላይ ፓርቲዎች በሚወዳደሩበት ደሴ ከተማ የመራጮች ምዝገባ በተገቢው መንገድ እየተፈጸመ አይደለም፣ አሁን ባለው ግምገማ ከ25 በመቶ በላይ አልተመዘገበም የሚሉ ቅሬታዎች ከተፎካካሪ ፓርቲዎች ይሰማሉ። በተመሳሳይ ሁኔታ በደቡብ ወሎ አምባሰል፣ ወረባቦ፣ ተውለደሬ፣ ወረይሉና ኮምቦልቻ ወረዳዎች በሙሉና በከፊል የምርጫ ምዝገባ የተቋረጠባቸው እንዳሉ ከአካባቢዎቹ የተገኘ መረጃ ያመለክታል። በብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሽመልስ ክፍያ ባለመፈጸሙ ምክንያት ስራቸውን ያቆሙ ስለመኖራቸው የደረሳቸው መረጃ እንደሌለ አስረድተዋል። ክፍያ በዚህ ሳምንት ካልገባልን ብለው ይቀሩዋሉ ወይ ር የሚወጡ አስፈጻሚዎች አሉ ወይም ክፍያ ባለማግኘታቸው ምክንያት ምርጫ ጣቢያዎችን በአግባቡ ማይከፍተዋሉ የሚሉ ሪፖርቶች ሬድ ዜር አሉ። ግን እንደዚህ አንተ በጠራኸው ደረጃ አስፈጻሚዎቹ ስራቸውን ትተው ሄደው ዘግተዋል የሚ ሪፖርት አልደረሰንም። እኔ እውነቱን ለመናገር እንደዚያም ያደርጋሉ ብዬ አላስብም። ይሁን እንጂ በሺዎች የሚቆጠሩ ምርጫ አስፈጻሚዎችን በጥንቃቄ ለመክፈል ሲባል ግን መዘግየቶች እንዳሉ አምነዋል። ጉዳዩ ቦርዱ ሳያውቀው የቀረ ወይም ሳይናገረው የቀረ ነ ነገር አይደለም። ያጋጠሙን የነበሩትን ቻሌንጆች ያስረድተናል። ስልጠና ሰልጠና ናቸው። ስራ ለማስፈጸም የማስፈጸሚያ ቦታዎች ላይ ያልገቡ አስፈጻሚዎች አሉን፣ ያልገቡ አስፈጻሚዎች አሉን። የስልጠና ክፍያ የከፈልናቸው ናቸው አሉ፣ ያልከፈልናቸውም አሉ። ስለዚህ እነዚህ በዴታዎቹ ደግሞ በተለየ ቁጥሩ በጣም ከፍተኛ ነው። በሀገር አቀፍ ደረጃ ሲሆን ወደ አንድ መቶ ሀምሳ ሺ አስፈጻሚዎች ጋር ይጠጋል። በጣም ብዙ ሚሊዮን ብር ነው የሚሆነው። ትልቁ የምርጫ በጀታችን ለአስፈጻሚዎች የሚከፈል ክፍያ ላይ ነው የሚውለው። በሚሊዮኖች የሚቆጠር ገንዘብ ነው። በደንብ አጣርተን መክፈል አለብን። ችግሮች ተፈጥረው ስራቸው ላይ የሌሉ አስፈጻሚዎችን ለመንከፍል ከሆነ አሁን ደግሞ ጉዳዩን ይገልጡ ሱስ ያደርገዋል። አሁንም ስራቸው ላይ የማይኖሩ ከሆነ ስራቸው ላይ የሌሉ ሰዎችን መክፈል አስቸጋሪ ነው የሚሆኑ መቶ ሀምሳ ሺህ ሰዎችን ይህንን አይነት ማጣራት የምናደርግበት ወቅት በጣም ከፍተኛ መዘግየት አለ። በተደጋጋሚ እንዲሁም ይቅርታን ጠይቀናል። የስልጠና ክፍያቸው መጀመሪያ ነበር። እሱን አጠናቀን ቀጥለን፣ ደግሞ አሁን በኮንትራታቸው መሰረት ያለውን ሁለተኛ ዙር ክፍያ ለመክፈል ጥረት እያደረግን ነው። ስለዚህ በቦርዱ በኩል ጥረት እያደረግን ነው። የአቅም ችግር አለ፣ ምንም ጥያቄ የለውም። ሚና ይህን መሰለ የጥቅማጥቅም ጥያቄዎች ቀድሞ የመፍትሄ አካል መሆን ለምን አልቻሉም? ለምሳሌ ከዚህ የፊት የነበረው ምርጫ ብትወስድ ከዚህ ፊት የነበረ ምርጫ ላይ በአጠቃላይ አንድ ሰው ምርጫ አስፈጽሞ ሲጨርስ መጀመሪያ ሶስት መቶ ብር ይከፈለዋል ሲጨርስ ሶስት መቶ ብር ይከፈለዋል። አሁን እኛ በቀን በምርጫ ጣቢያ ደረጃ ሁለት መቶ ብር በቀን ሁለት መቶ ብር፣ ከዛ ከፍ ካለም ደግሞ ሁለት መቶ ሀምሳ ብር ሶስት መቶ ብር እያለ እንሄዳለን ማለት ነው። ስለዚህ አንደኛው ነገር በአጠቃላይ ድርጅቱ ኦርጋናይዜሽናል ካፓሲቲ መጀመሪያ ሲጀመር የሚገመጡት ሰዎች ሶስት መቶ ከዛ ሲቀር ሶስት መቶ ብር ከፍል ይቀራል። ይሄ በምናስተምሽ ና ምርጫ የሚያስፈጽሙ ሰዎች በጎ ፈቃደኞች ናቸው። የሀገራዊ ኃላፊነት ነው። ከክፍያውም በላይ በዋናነት ደረጃ ይህን ኃላፊነት ለመወጣት በፍቃደኝነት ሆነው ትልቅ ነው። ምርጫ ሀገራ ሲንቀሳቀስ አንድ ጊዜ የሚደረግ ሲሪየስ ሀላፊነት ነው። ይህን ሀላፊነት ይወጣሉ። ገንዘቡ በሁለተኛ ደረጃ የሚመጣ ነገር ነው ለአስፈጻሚዎች ከሚል ነው። ስለዚህ አሁንም ብታየው እኛ ምን ከፍላቸው ክፍያ በቂ ሆኖ ነው ብለን አናምንም። ጥቅማ ጥቅም የሚባለው እንኳም እንደሆነ አላውቅም። በአስፈጻሚ ደረጃ ግን ክፍያዎች አስፈጻሚዎችን የስራ ሂደት በተለይ እንደ ትልቅ አገራዊ የሆነ ሂደት ያስተጓጉላል ብለን አናስብም። እንዳልኩትም ደግሞ አላስተጓጉልም። በመብዛኞቹ ቦታዎች ላይ አስፈጻሚዎቹ ይህን ሀላፊነት ወስደን እንዴት ነው በእነዚህ አይነት ጉዳዮች ላይ የምንከራከረው? ክፍያ መከፈሉ አይቀርም። ስለዚህ ያንን ክፍያ በታግዘን እየጠበቅን ሀላፊነታችንን ስራችንን በሚገ በመወጣት አለብን ብለው ነው እነሱ የሚወስዱት። ስለዚህ በእኛም በኩል ያለው አስተሳሰብ እሱ ነው እንጂ የክፍያ ሂደት የምርጫ ሂደትን በመሰረቱ ማዘባትም የለበትም። የፖለቲካ ተፎካካሪ ፓርቲዎቹ ላነሱት በወቅቱ ያለመመዝገብ ችግር ሲመልሱም እነዚህ ችግሮች ብቻ አይደሉም። በጊዜ የተከፈቱ ምርጫ ጣቢያዎችን በመኖራቸው አንዳንድ ቦታዎች ላይ ምርጫ ጣቢያዎች በትክክለኛው ሰዓት ተከፍቶና መዘጋታቸውን ማረጋገጥ ስላልቻልን አራዝመናል። ስለዚህ ያራዘም ነው ለዚህም ማስተዋጽኦ ያደርጋል ማለት ነው። መራጮች ከተግሏሉ መራጮች ብቻ ሳይሆኑ ምርጫ አስፈጻሚዎች ነው በተወሰነ ደረጃ ከተግሏሉ። ሁሉ አላፊነቱን ተጠያቂነት ነው የሚወስደው የኢትዮጵያ ብሔራዊ ቦርድ ነው። ምክንያቱም ምርጫ ቦርድ ነው አሰራሩ እየመራ ያለው። በስድስተኛው ሀገር አቀፍ ብሔራዊ ምርጫ ሀምሳ ሺህ በሚጠጉ የምርጫ ጣቢያዎች ላይ ከሁለት መቶ ሀምሳ ሺህ በላይ የምርጫ አስፈጻሚዎች እንዳሉ ከቦርዱ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአዲስ አበባ። ዘጋቢዎቻችንን እናመሰግናለን። አሁን የምናልፈው በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር ወደ ተካሄደ እና መጪውን ምርጫ ወደ ተመለከተ ሰፋ ያለ ውይይት ቀጣይ ክፍል ነው። ከጥቂት ሳምንታት በኋላ ሊካሄድ እቅድ የተያዘለት የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስቱ ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንጋፋ የህገ መንግስት ህግ ምሁር ተናግረዋል። በአህዱ ስቱዲዮ በተካሄደው ውይይት የተሳተፉት የአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህሩ ዶክተር ጌታቸው አሰፋ እንዳሉት ምርጫ ቦርድ እንደገና መደራጀቱ ተስፋ ከሚሰጡ እርምጃዎች አንዱ መሆኑን ነው። በስቱዲዮ የተካሄደውን ውይይት የመሩት እስክንድር ፍሬው ከአሜሪካ ድምጽና ሊዲያ አበበ ከአህዱ ራዲዮና ቴሌቪዥን ናቸው። የዚህን ውይይት ተከታታይ ሁለት ክፍሎች ቀደም ባሉት ቀናት ያስደመጥናችሁ ሲሆን ክፍል ሶስት ቀጥሎ ይቀርባል። ዶክተር ጌታቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸው መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቅንጦት ነው የሚሉ ሰዎች ያጋጥማሉ። አይ በዚህ ሁሉ ሁሉ ሂደት ውስጥም ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛ ሁኔታ? ሁለቱ ተለያይተው መታየት ያለባቸው ይመስለኛል። በምርጫ ቢካሄድም ባይካሄድም አሁን ያለው የጸጥታ ችግር መቀጠሉ አይቀርም። ወይም የሚፈታው ምርጫ በኖር ባለመኖር ሳይሆን በሌላ የመንግስት ስራ ነው የጸጥታ ሁኔታ የመንግስት ስራ ነው። ስለዚህ መንግስት ኃላፊነቱን መወጣት ይኖርበታል። ይሄን የምርጫው አለመኖር ወይም የምርጫው አለመካሄድ ያለውን የጸጥታ ሁኔታ ይቀይረዋል ማለት አይደለም። ወይ ያባብሰዋል ወይም ይቀንሰዋል የሚለውን ቁርኝት በሁለቱ ጉዳዮች መካከል ማድረግ የሚቻል አይመስለኝም። ምንም መረጃም የለንም። የተሳሳተም ይመስለኛል። ዋናው መንግስት ጸጥታ የማስከበር ኃላፊነቱን መወጣት ይኖርበታል። ይሄ ምርጫ ኖርም አልኖርም የመንግስት ኃላፊነት ነው። ስለዚህ ይሄ በጸጥታ ማስከበር ሂደት ጸጥታ የሚከበረው አጥፊዎችን ለሕግ በማቅረብ ነው። ሰላማዊ ሰዎች ችግር እንዳይፈጥርባቸው እንዳይኖ እንዳይደርስባቸው መንግስታዊ ኃላፊነትን በመወጣት ነው። ስለዚህ ይሄ በማንኛውም ጊዜ ሊቋረጥ የሚገባው ጉዳይ አይደለም። ስለዚህ ይሄንን ኃላፊነት መንግስት መወጣት አለበት። ይሄንን ኃላፊነት መንግስት የሚወጣ ከሆነ ምርጫ መካሄዱ እንደውም ጥቅም ነው የሚኖረው። ምክንያቱም በትክክል የሚካሄድ ከሆነ ምርጫ ህዝብ የመረጠው መንግስት መንግስታዊ ኃላፊነቱን ተረክቦ ስራ እንዲሰራ ያደርጋል ማለት ነው። ስለዚህ የህዝብ ይሁንታን ማግኘት እና የበለጠ አስተማማኝ ማድረግ የጸጥታ ሁኔታውን የሰላም ሁኔታውን ይፈጥራል። በምርጫ ሰበብ የሰላም መደፍረስ ሊያመጡ የሚችሉ ሁኔታዎችን ወይም ሰዎችን መቆጣጠር የመንግስት ኃላፊነት ነው። ስለዚህ አይ ቲንክ መንግስት ኃላፊነቱን በትክክል የሚወጣ ከሆነ የምርጫው መከናወን በትክክል የሚከናወን ሲሆን፣ አንዱ እንግዲህ የምርጫው ትልቁ መለኪያ ዩኒቨርሳል ሰፈሬጅ የምንለው ነው። በአገሪቱ በአጠቃላይ ምርጫ መካሄድ ይኖርበታል። የተወሰኑ አካባቢዎች በተለያየ ችግር ምክንያት ምርጫ ሊዘገይ ይችላል። ነገር ግን የዩኒቨርሳል ሰፈሬጅ አንዱ አጠቃላይ መምረጥ የሚችለው ህዝብ መራጩ በአገሪቱ በአጠቃላይ ዜጎች መምረጥ አለባቸው የሚለው አንዱ ነው። ስለዚህ የተወሰኑ ቦታዎች ወይም ብዙ ቦታዎች ሳይመርጡ ከቀሩ በምርጫው ውጤትና ተአማኒነት ላይ ችግር ይፈጥራል። ይህንን ማስቻል ይኖርበታል፣ መንግስት የጸጥታ ሁኔታ አስተማማኝ እንዲሆን በተወሰነ ችግር ምክንያት ሲሪየስ በሆኑ ችግሮች ምክንያት የተዘገዩ ቦታዎች ካሉ በተወሰኑ ሳምንታት ወይም ወራት ዘግይቶ ምርጫው ሊካሄድ ይችላል። እሱ አጠቃላይ ውጤቱን አፌክት አያደርገውም። የተለመደ እና የተቀባይነት ያለው ነገር ስለሆነ የተወሰኑ መዘግየቶች። ነገር ግን ኢንፕሪንሲፕል፣ በመርህ ደረጃ አንዱ የምርጫ ፍሪ እና ፌር መሆን ዩኒቨርሳል ሰፈሬጅ ነው። በአጠቃላይ በሀገሪቱ መራጮች ምርጫ ውስጥ መሳተፍ ይኖርባቸዋል። ይሄ ከተደረገ ፀጥታ ሁኔታ በተገቢ ሁኔታ ከተከናወነ ምርጫ መደረጉ በአሁን ባለንበት ሁኔታም ቢሆን ተገቢነት ያለው ነው የሚል ሀሳብ ነው ያለኝ አሁን ደግሞ በዚሁ በመዲናችን ለምን ትመርጣላችሁ ስንል ያነጋገርናቸው ነዋሪዎች አሉ እነሱን እናደምትና ወደ ውይይታችን እንመለሳለን መነሻ ሀሳብ ከነሱ እንወስዳለን የማጠቃለያ ሀሳብም ይኖረናል። እዚህ ስቱዲዮ ያለነው እኔ ሊዲያ አበበ፣ እስክንድር ፍሬው እና ዶክተር ጌታቸው አሰፋ ናቸው። ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የህግና የህገ መንግስት መምህርና አንጋፋ የህግ ባለሙያ ናቸው። ዜጎች ለምን ይመርጣሉ ስንል አሀዱ ሬዲዮ እና ቴሌቪዥን የአሜሪካ ድምፅ ራዲዮ ጋር በጋራ ያሰናዳነው ዝግጅት ነው። ተከታትለን ደግሞ በመዲናችን ያሉ ነዋሪዎች ለምን ትመርጣላችሁ ያልነውን ሀሳብ ያነሳንበትና እነሱ ምላሽ የሰጡበትን አጭር ጥንቅር ሰምተን ተመልሰን እንገናኛለን። ምርጫ ካርዳ ላወጣውበት ዋናው ምክንያቱ እንደምታዩ አሁን አገሪቷ ላይ ያለው አትሞስፌሩም ጥሩ አይደለም። አሁን አገሪቷ ተወጠር ያለችበት መንገድ የተሻለ አይደለም። ምርጫ ስለ ምርጫ አይዲዮሎጂ የሚያስተዋውቁ የፖለቲካ ፓርቲዎችም ተመሳሳይ ነገር ነው እያየንባቸው ያለ ነው። አሁን እነሱ ተስፋ የሚሰጥ አገሪቷን የሚያረጋጋ አይዲዮሎጂ ይዞ የመጡትም ብዙም የተሻለ አላየውም። እና ማስታወቂያ ላይ የምናየው አሁን ላይ ገዢ መንግስት ብቻ ነው፣ ብዙ ጊዜ ራሱን እያስተዋወቀ ያለው። ሌሎቹ በጣም የተሻለ እያስታወቁ አላገኘኋቸውም። እና ተስፋ የሚሰጥ ፓርቲ እያገኘሁ አይደለም። ስለዚህ አሁን ተስፋ የሚሰጥ ስለ ምርጫው ስናወራ ከዚህ በፊት ያለፉ ምርጫዎች እነዚያ ምርጫዎች ላይ የደረሱ አይነት ስጋት እንዳይደርስ ወደ ተስፋ የሚሰነጥቅ ፓርቲዎችን እስካሁን ስላላየሁ ምርጫ ካር ለመውሰድ ብዙም ደስተኛ አይደለም። ለመሳተፍ እንግዲህ ያሉት ጊዜያት ላይ ያለውን የተሳለ ነገር ካለ እሳተፋለሁ ግን አብዛኛውን የሚያደለው የማልሳተፍበት። አዎ ወስጃለሁ። ያው የሚበጅን ለመንግ ማለት ለሀገራችን የሚያሳድግ ያው መልካም እንት ያለው ሰው መምረጥ ፈልጋለሁ። ለዛ ነው የምመርጠው። መልካም ሰው መልካም አሪያ ላ ያለው አገራችንን የሚያሳድግ ነው መምረጥ ምፈልገው። አዎ ወስጃለሁ። በሀገራችን ላይ ፍትሕና ዲሞክራሲ ያለው አስተዳደር እንዲኖር ነው ምመርጠው። የምጠብቀው ብዙ ነገር አለ፣ ግን ሰላማዊ ነገር እንዲኖር እፈልጋለሁ በእኔ በራሴ። ምክንያቱም ምድራችን ላይ በዚህ ዘመን እስፔሻሊ በአሁኑ ሰዓት ብዙ ደም ፈሷል። አሁን ግን ይብቃንና እስኪ ወደ ሰላምን ለመምጣት ኤቨን ፓርቲዎቹን ነው የምነግራቸው፣ ለህዝብ የምትቆሙ ከሆነ በህብረት መስራት ትችላላችሁ። አደለም ለግል ክብር ከሆነ ግን ነው ጠባችሁ ፋይታችሁ ምናምን እና እኛ ደግሞ ሰላም ነው የምንፈልገው። ኢትዮጵያኖች ደክሞናል በብዙ አመት ትግል ላይ ጦርነት ላይ የተለያየ ነገር ነው ያሳለፍ ነው። ስለዚህ ብትችሉ ምርጫውን እኛ እንመርጣለን። ይሄ ይሰራልናል፣ ይሄ ይሰራል ማላቃቸው ብዙ ፓርቲዎች አለው ሰምቸውም ማላቀው ግን እኛ የምንፈልገው አሁን ጦርነት ሳይሆን በሰላማዊ መንገድ መውጣት ያለበት መግዛት ያለበት። እስቲ እንማርክ ካለፈው ነገር ተምረን ዛሬ ላይ እንጂ የበቀለ ዘር የተሰማ ዘር እንዲወጣ አይደለም። እኛ ከዘር ነፃ ሆነን ከፖለቲካ ነፃ ሆነን አገራችንን በፍትህ በዲሞክራሲ ሊመራልን የሚችል መንግስት እኛም የምንቀበለው እሱም እኛን የሚቀበል መንግስት እንዲቆም ነው የምፈልገው እኔ የምመርተው። እንግዲህ እንደምታውቂ ስለ አፍሪካ ላንሳይ ነገር አፍሪካ ላይ ያሉ ሰዎች የሚያስተዳድሩት ለምሳሌ አሁን እኔ የምፈልገውን ምርጫ ብመርት እንኳን ያ የምመርጠው ሰው አለ ብዬ እኔ የምፈልገው አለ ብዬ እንኳ ባስብ ይህ ፓርቲ አሸንፎ ነገ ለምሳሌ ያለው አፍሪካ ላይ አብዛኛውን ጊዜ እንደምታውቂው ስልጣን መልቀቅ ሁኔታ አይታይም አብዛኛው። ስለዚህ አሁን ስልጣን የሚለቁ ነው ብለን ተስፋ እናደርግ። ዜጎች ለምን ትመርጣላችሁ በሚል ለቀረበላቸው ጥያቄ የሰጡትን ምላሽ ነው የተከታተልነው። ወደ ዶክተር ልለፍና በተለይ ዜጎች ለምን እንደሚመርጡ በብዙ መልኩ የሚያነሷቸው ጥያቄዎች እንዲመለሱላቸው ይፈልጋሉ። ከሁሉ በላይ ግን በዚህ ጥንቅር ላይ የተመለከት ነው። በፍትህ በዲሞክራሲ የሚያምን የሚቀበለንና የምንቀበለው መንግስት ብለዋል አንድ አስተያየት ሰጪና ይህንን ሀሳብ እንዴት ያውታል። ከተነሱት ሀሳቦች እንደ አንድ ሁለቱን ለመመለከት አንዱ የአማራጭን አስፈላጊነት የገለጹበት አለ። ሰው ምርጫ ሲባል ከአማራጭ መኖር ጋር የሚሄድ ነው። የአማራጭ መኖር የዜጎችን የመምረጥ ፍላጎት የሚያነሳሳ መሆኑን እና አማራጭ ከሌለ ደግሞ ዜጎች ለመምረጥ የማይነሳሱ መሆኑን የገለጹ አስተያየት ሰጪዎች አሉ። ይሄም በጣም አስፈላጊ ይመስለኛል። ከዚህ ጋር ተያይዞ በበቂ ሁኔታ ፓርቲዎች በነፃነት መቀስቀስ መቻላቸው ያለገደብ ገደብ ከህዝብ ጋር መገናኘት መቻላቸው በጣም አስፈላጊ እንደሆነ በዲሞክራሲያዊ ምርጫ የሚያስገነዝቡ ናቸው፣ ትክክለኛ አስተሳሰቦች ናቸው። ሁለተኛው ቀደም ሲል ከነሳነውም ጋር የሚሄደው ሰላም በሌለበትና በተጓደለበት ሁኔታም የጸጥታ ችግር ባለበትም ሁኔታ የምርጫን አስፈላጊነት የሚገልጸው አንዱ ሰላም ማስፈን መቻል አለመቻል የምርጫ ውድድር አጀንዳ ሊሆን ይችላል ያለው መንግስት፣ ሰላምን ማስፈን የማይችል ከሆነ ተፎካካሪ ሆኖ የሚቀርበው ፓርቲ እኔ ከሱ የተሻለ ካለው መንግስት የተሻለ ሰላምን ማስከበር ይችላለሁ፣ በዚህ ቃል እገባለሁ ብሎ የሚወዳደር ፓርቲ ይመረጣል ማለት ነው። ሰው ምርጫ ህዝብ ተስፋ የቆረጠበትን ቅር የተሰኘበትን ጉዳይ ለውጦ ያንን አስተዳደር ለውጦ ሌላ የተሻለ አስተዳደር የተሻለ ምን ትሰጠኛለህ የሚል ጥያቄ ጠይቆ የተሻለ አስተዳደር የሚያገኝበት ስርዓት ነው ምርጫ። ስለዚህ ይሄ ምርጫ ከሌለ ያለው ሁኔታ እንዲቀጥል እድል የሚሰጥ ነው ማለት ነው እና ያለው የመንግስት ስርዓትም ተፎካካሪ ከሌለው በማናለብኝነት የመንግስታዊ ኃላፊነቱን የማይወጣበት ሁኔታ ሊቀጥል ይችላል። ስለዚህ ያሉ ችግሮችን ለመፍታት እና ለማሸነፍ ምርጫ በማናቸውም ሁኔታዎች ውስጥ አስፈላጊ እንደሆነ የተሰጡት አስተያየቶች በጣም ግልጽ በሆነ መንገድ የሚያስገነዝቡ ናቸው። ሊዲያ እንደነሳሽውም እንዲሁ ይሄ በሚቀርቡት ፖሊሲዎች ላይ ተመስርቶ ፓርቲዎች ምን አይነት አማራጭ አላቸው አስተማማኝ የሆነ ሰላም፣ ዴሞክራሲ፣ ፍትሐዊነትን ማስፈን የሚችል ፓርቲ የትኛው ነው የሚለውን አማራጮች ተመልክቶ ለመምረጥ የሚያስችል አማራጮችን የሚገነዘቡበት የሚያዩበት እና መጨረሻ ላይ በድምጻቸው ውሳኔ የሚሰጡበትን እድል የሚሰጥ ነው። ስለዚህ ከፍተኛ የሆነ ተስፋ ይዘው ሰንቀው ዜጎች በሂደቱ ውስጥ በዲሞክራሲያዊ ስርዓት ውስጥ በመንግስት አስተዳደር ውስጥ የሚሳተፉበትን እድል ይሰጣል እና በመጨረሻ ማለት የምፈልገው የእምነት ማጣት ሁኔታ ካለ ዜጎችን የመምረጥ ፍላጎት በከፍተኛ ሁኔታ የሚገድም መሆኑን የሚያሳይ ቀደም ሲል የተሰጡት አስተያየቶች ያንን የሚያመለክቱ ናቸው። ለምሳሌ በመርጥም ባለመርጥም ለውጥ አይመጣም ያለው፣ መንግስት ይቀጥላል ያለው፣ አስተዳደር ይቀጥላል የሚል ሀሳብ በሰፊው ሰፍኖ ገዢ ከሆነ በመራጮች አስተሳሰብ ውስጥ የመራጮች የመሳተፍ ፍላጎት ይቀንሳል። ስለዚህ ይሄንን ሁሉ የሚያሳዩ ናቸው እና ዞሮ ዞሮ እንግዲህ ስርዓቱ፣ የዴሞክራሲ ስርዓቱ፣ የምርጫ ስርዓቱ፣ የምርጫ አስፈጻሚ አካላት በትክክል ምርጫው እንዲደረግና የሕዝብ ድምፅ ውጤት እንዲኖረው ማድረግ ለቀጣይ አስተማማኝ የሆኑ የዴሞክራሲ ስርዓት ግንባታ ጥሩ ጅማሮ እንደሚሆን ወሳኝ ጅማሮ እንደሚሆን፣ እሱን ማድረግ ካልቻለን ደግሞ እስካሁን የነበርንበት ሁኔታ ሊቀጥል የሚችልና ነገር ግን የባሰ ሊሆን እንደሚችል ባለው የተለያየ ምልክቶች የምናያቸው የምርጫ ስርዓቱ ውጤት ተገቢ ያልሆነ ውጤት እንዲኖረው ከተደረገ ከህዝብ ምርጫ ውጪ ከፍተኛ የሆነ ችግር ሊፈጠር እንደሚችል የሚያሳዩ ብዙ ምልክቶች አሉ እና የባለፈው አይነትን ሁኔታ ከመድገን ብቻ ሳይሆን የባሰ ችግር ማህበራዊ ችግር የሚፈጥር መሆኑ አይ ቲንክ በግልጽ መታወቅ ያለበት ይመስለኛል። ምርጫ ተገማች ሲሆን ግን አስቸጋሪ አይሆንም ለሀገራት ቀድሞ ከሌ ነው የሚያሸንፈው ወይም ቀድሞ ከሌ ነው ሊሆን የሚችለው የሚለው የፖለቲካ ስሪት ብልሽት እንደሆነም ይነገራል። አንድ አካል ብቻውን አግዝፎ ሲወጣና ሌሎች ደግሞ ተፎካካሪ ሆነው አብረው ፖሊሲያቸውን፣ ስትራቴጂያቸውን በግልጽ ያለማስቀመጥ ነገር ይነሳልና አሁንም የሚታየው ነገር ከአስተያየት ሰጪዎችም እንደሰማነው ተገማች ምርጫ እየሆነ መጥቷል። ስለዚህ ከዚህ ውስጥ እንዴት ነው መውጣት የሚቻለው የሚለውን ማየቱም መልካም ነው። እሱ እንግዲህ ያሉት ችግሮች መገለጫ ነው ተገማችነት በተወሰነ ደረጃ ተገማችነት ኖርማል ሊሆን ይችላል። ሙሉ በሙሉ ሲሆን ነው ችግሩ እንጂ፣ በተለያየ መንገድ ለምሳሌ የአሜሪካን የፕሬዝደንሻል ምርጫ ስንመለከት በተወሰነ ደረጃ ተገማችነት አለው። የህዝቡን ፍላጎት በማየት ይሄ ተገማችነት ሄልዚ ከሆነ፣ ሰላማዊ ከሆነ የህዝብን ድምጽ በማየት በነጻነት የሚመርጡ ሰዎችን ከምርጫው እለት በፊት የነበሩ ሰላማዊ እንቅስቃሴዎች የፍሪ ኤን ፌር ያል ነው። ነጻና ፍትሃዊ የሆኑ እንቅስቃሴዎች በሙሉ ተከናውነው፣ ነገር ግን ህዝብ የበለጠ ተቀባይነት ያለው ፖሊሲ ያቀረበው ፓርቲ ወይም ፓርቲዎች ድምጻቸው፣ ተቀባይነታቸው እየገነነ ነው የሚል ሰላማዊ የሆነ ግምት መስጠት ይቻላል። ይሄ አይ ቲንክ ብዙ ከዲሞክራሲ ጋር ላይጋጭ ይችላል። ነገር ግን የህዝብን ድምፅ በማፈን ነው ተገማችነቱ ወይም ቀጣይነቱ የሚመጣው የሚለው ሁኔታ ሲኖር ነው ችግር የሚፈጥረው። እና የእኛው እንግዲህ እንደሚታወቀው አይቲንክ አንድ አስተያየት ሰጪ እንደገለጹት ቢሸነፉም፣ ለምሳሌ ያለው መንግስት ቢሸነፍም አይለቅም የሚል ስጋት ያለባቸው ሰዎች አሉ እና የነበረው የማጭበረበር ሁኔታ ይቀጥላል፣ ድምጻችን በትክክል አይቆጠርም የሚለው ስጋት አለ እና ይሄ ስጋት መሰበር ይኖርበታል። ይህን ስጋት መስበር የሚቻለው እንደሚቻል፣ ለምሳሌ የዘጠና ሰባት ምርጫ አሳይተዋል። ኢህአዴግ በዛን ጊዜም በጣም ጠንካራ እና ያሸንፋለሁ ብሎ ትልቅ ግምት የነበረው ፓርቲ ነው። ያን ያህል ተቃዋሚዎቹ ይገዳደራሉ የሚል እምነት አልነበረም። ነገር ግን በጣም ጥሩ የሆነ የምርጫ ቅስቀሳ ስራ ስለነበረና ጠንካራ የሆኑ ተፎካካሪዎች ወደ ምርጫ ውድድሩ ስለገቡ የህዝብ አስተያየት እንዲከፈል ተስፋ አለው ስርዓቱ። ይሄ ምርጫ እንዲባል በአጭር ጊዜ ውስጥ ለውጥ እንደመጣ አይ ቲንክ የምናስታውሰው ነው፣ እና አስቸጋሪነቱ ግልጽ ነው። የነበርንበት ስርዓት ይህንን ለውጥ ስላላየን የነበረው ሁኔታ ይቀጥላል፣ ምርጫ ውጤት አይኖረውም የሚለው ስጋት በብዙዎች ዘንድ እንዳለ ግልጽ ነው። ነገር ግን አይ ቲንክ እሱ በተወሰነ ደረጃ የቀነሰም ይመስለኛል። በእኔ እምነት አንደኛ በመንግስት በኩል በተደጋጋሚ የሚሰጠው የማስተማመኛ መልእክት ለገዢው ፓርቲ ካልተመረጠ በሕዝብ ካልተመረጠ እንደ ድሮ እንደማይሆን እና በፍላጎት በፍቃድ የተመረጠውን ፓርቲ ስልጣን ሊያስረክብ እንደሚችል ይገልጻል። አይ ቲንክ በተወሰኑ ቢያንስ ጠንካራ በሆኑ ተቃዋሚዎች ይሄ ሀሳብ ተቀባይነት ያለው እና በዚህ ላይ ተመስርተው የመቀስጫ ቀስቀሳ ስራዎቻቸውን እያከናወኑ መሆኑ የሚታዩ ምልክቶች አሉ። ስለዚህ እንግዲህ ማለት የሚቻለው በዚህ መልክ አስቀድሞ በተስፋ በሚያስቆርጥ አስተሳሰብ ግምትን ማስቀመጥ እና ራስን ከተሳትፎ ማግለል ጉዳት ይኖረዋል እንጂ ጥቅም አይኖረውም እና ለውጥ የሚጀመረው ከሆነ ቦታ ነው። እስካሁን በዛ መልክ ስለነበረ አሁንም ለውጥ አይመጣም የሚለው አስተሳሰብ ተገቢ አይመስለኝም። ይሄ ሳይሆን ዜጎች ይቻላል ለውጥ ይመጣልን በሚል በድምፄ ለውጥ አመጣለሁ በሚል ተሳትፏቸውን ቢያከናውኑ እና ከዛ በኋላ የሚሆነው ቢታይ የተሻለ የሆነ ይመስለኛል ካለማድረግ። ምክንያቱም አለማድረግ የሚታረም ነገር አይደለም። ነገር ግን በተስፋ እና በእምነት ተሳትፎ ማድረግ ግን ውጤት ያለው ይመስለኛል በእምነት አድማጮች፣ ውይይቱ አልተጠናቀቀም። በውይይቱ የተሳተፉትን እንግዶችና አወያዮቹን እናመሰግናለን። የውይይቱ ቀጣይ ክፍል ደግሞ በነገው ምሽት ይቀርባል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። da na taro.